ምዕራፍ 16 ሴራሊዮን የወንጌል መነሻ የ19ኛው መቶ ክፍለ ዘመን የመጀመሪያዎቹ አርባ አመታት አውሮፓ በእድገትና በአዲስ ፍልሰፋዎች የተሞላችበት ወቅት ነው። በመልካም ሂደት ላይ በነበረው የኢንዱስትሪ አብዮት ምክንያት ርካሽ ጨርቅና የአረብ ብረት ይመረት ነበር። በእንፋሎት ኃይል የሚሰራ የመጀመሪያ መርከብ ተግባሩን ሲጀምር በአውሮፓና በአሜሪካ አንዳንድ የመጓጓዣ ባቡር አገልግሎት ጀምሮ ነበር። በኢንዱስትሪና በመገናኛ ዘርፍ የታየው የህድገት ዓለም ከዚያ ቀደም ከነበረው ይበልጥ ዕቃዎችን መሸጥና መለዋወጥ መጀመሯን ያመለክት ነበር። የአውሮፓና የአሜሪካ ሰዎች እንደ ጃፓን፣ ኮሪያ፣ አውስትራሊያ ያሉ ስፍራዎችንና የአፍሪካን ውስጠኛ ክፍል ይበልጥ ለማወቅ ፈለጉ። በ1840 ዓመተ ምህረት ዓለም ከፍተኛ እድገት ላይ ብትደርስም በሌሎች ስፍራዎች የሚኖሩ ሰዎች ስለ አፍሪካ ውስጠኛ ክፍል የሚያውቁት ነገር በጣም ውስን ነበር ፖርቱጋሎች በ16ኛው መቶ ክፍለ ዘመን የአፍሪካን ዳር ድንበር የሚያሳይ ካርታ ቢሰሩም አብዛኛውን የአፍሪካ ውስጠኛ ክፍል እስከ አስራ ዘጠነኛው መቶ ክፍለ ዘመን መጀመሪያ ድረስ ለሌላው ዓለም የተሰወረ ነበር። ካርታ የሚስሉ ሰዎች የአባይ ወንዝ መነሻ ከየት መሆኑን፣ የኮንጎ ወይም የዛምቤዚ ወንዞች የሚፈሱት ከየት እንደሆነ አያውቁ አፍሪካ ውስጥ ያሉ ሀይቆችን ትክክለኛ ስፍራና መጠንም አልተረዱም ነበር። በመሆኑም ከ1840 ዓመተ ምህረት በፊት የአፍሪካ ቤተክርስቲያን በአብዛኛው በባህር ዳርቻዎች የነበረች መሆኗን ስናስብ ልንደነቅ አይገባም። ከ1840 እስከ 1878 ዓመተ ምህረት የአፍሪካን ውስጠኛ ክፍል መልክዓ ምድራዊ ሁኔታ ይበልጥ ለመረዳት ብዙ አውሮፓውያን አሳሾች ወደ አፍሪካ መጡ። ጉዟቸውን በሚያደርጉበት ጊዜ ቤተክርስቲያንና ሚስዮናውያኖቻቿ ስራ አልፈቱም። እርግጥ ይህ ጊዜ ክርስቲያኖች ከሰሐራ በታች ወዳሉት ብዙ አዳዲስ የአፍሪካ ክልሎች የገቡበትና የኢየሱስ ክርስቶስን መልካም የምስራች ይዘው ከባህር ዳርቻዎች ወደ ውስጠኛው የምድሪቱ ክፍል የዘለቁበት ጊዜ ነበር። አዳዲሶቹ ሚስዮናዊ መስፋፋቶች በሚቀጥሉት ጥቂት ምዕራፎች የቤተ ክርስቲያንን ታሪክ ዋና ዋና ወንጌልን ከማስፋፋት ወይም ዘልቆ ከመግባት ዋና ዋና ተግባራት አንጻር እንመለከታለን። ይህን ስል ሲዮናውያንና የአፍሪካ ቤተ ክርስቲያን መሪዎች እንደ ሴራ ሊዮን እንዲሁም ደቡብ አፍሪካ ባሉ እና በሚገባ በተመሰረቱ የመነሻ ማዕከላት በመጠቀም ወዳልታወቁና ወንጌል ወዳልደረሰባቸው ቅርብ ቦታዎች የተቀናጀ ጉዞ አድርገው ቤተ ክርስቲያንን ለማስፋፋት ያከናወኑትን እንመለከታለን ማለቴ ነው። ባለፉት ሶስት ምዕራፎች ክርስትና ሴራሊዮን፣ ደቡብ አፍሪካ ውስጥና በአካባቢው የተመሰረተበትን ሁኔታ ተመልክተናል። አሁን ለማጥናት የምንፈልገው ደግሞ በእነዚህ ሁለት አካባቢዎች የነበሩ ሰዎች ወደ ሌሎች የአፍሪካ ክፍሎች እንዴት መንቀሳቀስ እንደጀመሩ ነው። በአካባቢው የነበሩ ሚስዮናውያንና የቤተ ክርስቲያን መሪዎች ያገኙት እውቀት በሄዱበት አዲስ የአፍሪካ ክፍል ሁሉ በፍጥነት እንዲያድጉ ያስቻላቸው መሆኑንም እንመለከታለን። በማስከተል ደግሞ ምዕራብ አፍሪካ፣ ኮንጎ ወንዝ መዳረሻ፣ ምስራቅ አፍሪካ እና ሞምባሳ ውስጥ አዳዲስ የቤተ ክርስቲያን ጣቢያዎች የተመሰረቱበትን ሁኔታ እንመለከታለን። ከ1840 እስከ 1878 ባለው ጊዜ እነዚህ አካባቢዎች ቤተክርስቲያን ያሳየችው እድገት አነስተኛ ነበር። በዚህ ጊዜ በተሰራው ስራ ምክንያት ግን ከ1880 ዓመተ ምህረት በኋላ ፈጣን የቤተ ክርስቲያን መስፋፋት ሊደረግ ተችሎ ነበር። ሴራሊዮን ከ1840 እስከ 1878 ዓመተ ምህረት ሴራሊዮን ከ1840 ዓመተ ምህረት በኋላ በነበሩ 30 ዓመታት ለምዕራብ አፍሪካ የሚስዮናዊ ተግባር እንዴት ጠቃሚ እንደነበረች በሚቀጥለው ምዕራፍ እንመለከታለን። የቤተ ክርስቲያን ሚስዮናዊ ማህበር ምዕራብ አፍሪካ ውስጥ ለነበረው ስራ በማዕከልነት ሴራሊዮንን እንደ ዋና መስሪያ ቤቱ ተጠቅሞባታል። ከቀድሞዎቹ አፍሪካዊ ሚስዮናውያን ብዙዎቹ የመጡት ከሴራሊዮን ነበር። በዚህ የቤተ ክርስቲያን መስፋፋት ዘመን ሴራሊዮን የአስፈላጊ ነገሮች ማከፋፈያና የመገናኛ ማዕከልም ነበረች። የቤተ ክርስቲያንን መስፋፋት ከመመልከታችን በፊት ግን በዚህ ጊዜ የራሷ የሴራሊዮን ቤተ ክርስቲያን እድገት እንዴት እንደነበር በአጭሩ መመልከት አለብን። ሴራሊዮን ውስጥ የነበረች የእንግሊዝ ቤተ ክርስቲያን ከ1840 እስከ 1878 ዓ ም ያለማቋረጥ ታድግ ነበር። የቤተ ክርስቲያን ምሶናውያን ማህበር መጀመሪያ ሴራ ሊዮን የደረሰው በ1804 ዓመተ ምህረት ሲሆን በ1816 ዓመተ ምህረት የአንድ የአገር ውስጥ የእምነት ክፍል አቋቋመ ከታየው የማያቋርጥ እድገቷ የተነሳ ሴራ ሊዮን የእንግሊዝ ቤተ ክርስቲያን በአፋጣኝ ሙሉ በሙሉ በአፍሪካውያን መተዳደርና መደገፍ አለበት ስሉ የቤተክርስቲያን ሚሶናውያን ማህበር ሶናውያን በ1854 ዓመተ ምሕረት ወሰኑ። የአጥቢያ ቤተ ክርስቲያን ጉዳይ ትምህርት ቤቶችንና አብያተ ክርስቲያንን ያዳብሩ ለነበሩ አፍሪካውያን መጋቢዎች ተሰጠ። የሴራሊዮን እንግሊዝ ቤተ ክርስቲያን በ1866 ዓመተ ምሕረት የወርቅ የበሊዩ ወይም 50ኛ ዓመት በዓሏን አከበረች። በ1816 ዓመተ ምሕረት የነበረው አባላት ስድስት ሲሆኑ በ1866 ዓመተ ምህረት ግን ስድስት ሺህ ደርሰው ነበር። ሴራሊዮን ውስጥ ከነበሩት ቀደምት አብያተ ክርስቲያን አንዱ የወስሊያን ሜቶዲስ ቤተክርስቲያን ነበረች። ይህች ቤተክርስቲያን አሁን በምናጠናው ጊዜ ያለማቋረጥ ታድግ ነበር። ሴራሊዮን ውስጥ ለመስራት ፈቃደኛ የሆኑ ብዙ ሚስዮናውያን ታጡ እንጂ ቤተ ክርስቲያኒቱ ከዚህ በላቀ ፍጥነት ታድግ ነበር። ከዚህም ሌላ የሜቶዲስት ቤተ ክርስቲያን ስራውን የምታስፋፋበት በቂ ገንዘብ አልነበራትም። የሴራሌዮን ሜቶዲስት ቤተ ክርስቲያን ግን ማደግና መብርታቷን ቀጠለች። አንድ የሜቶዲስት ሚስዮናዊ በ1866 ዓ ም እንዲህ አለ። ሴራሊዮን ውስጥ የነበረው ሚስዮናዊ ተግባር ካለበት ማለት በጊዜው ሜቶዲስቶች ለሚስዮን በሚያደርጉት እርዳታ ከመታገዝ ራሱን ወደሚያስተዳድርበት ቤተክርስቲያንነት በማደግ ላይ እንደሆነ ልንቆጥረው ይገባል። በ1855 ዓመተ ምህረት ለውጭ ሚስዮናዊ ተልእኮ የአሜሪካ ኮሚሽነሮች ቦርድ በሴራሊዮን ተቋቋመ። ይህ ስራ በክርስቶስ አንድ በሆኑት ወንድማማቾች ህብረት ተወስዷል ተወሰደ። ሴራሊዮን መሃል አገር ቤተ ክርስቲያን ከመሰረቱት የመጀመሪያ ምሶናዊያኖች አንዱ ይህ ማህበር ነበር። ሴራሊዮን ውስጥ የነበሩ ሌሎች አብያተ ክርስቲያን ነጻ ሜቶዲስቶችን ጨምሮ ያለማቋረጥ ያድጉ ነበር። ሆኖም የእነዚህ ፕሮቴስታንት አብያተ ክርስቲያን አባላት በአብዛኛው በእንግሊዝ የባህር ኃይል ውስጥ ሴራሊዮን የመጡ ነጻ ባሪያዎች ነበሩ። በአስራ ስምንት ሰባ ዓመተ ምህረት ሚስዮናውያኑ ወደ መሃል አገር ይበልጥ በመግፋት በዚያ በነበሩ ነገዶች መካከል ለመስራት ሞክረው ነበር። ጥያቄዎች፣ የቤተ ክርስቲያን ሚስዮናዊ ማህበር ምን ነበር? በ1854 ዓመተ ምህረት ሴራሊዮን ውስጥ ለመስራት የወሰነው? ሁለተኛ ሴራሊዮን ውስጥ የነበረችው የሜቶዲስት ቤተክርስቲያን ለምን ነበር እድገቷ ከ1840 እስከ 1878 በነበረው ጊዜ ዝግ ያለ የሆነው? ምዕራፍ 17 ሳሙኤል ክሮውዘር ታላቅ የምዕራብ አፍሪካ ቤተ ክርስቲያን ጀማሪ ከ1840 እስከ 1878 ዓ.ም ተመረተ በነበረው ጊዜ ምዕራብ አፍሪካ ውስጥ ወንጌልን ወዳልደረሰባቸው ክፍሎች ለማስፋፋት የተደረገው ክንውን ከአንድ ስመጥር አፍሪካዊ ህይወት ጋር የተያያዘ ነበር። የዚህ አፍሪካዊ ስም ሳሙኤል አጃይ ክራውዘር ይባላል። ለቤተ ክርስቲያን እድገት ካደረጋቸው ታላላቅ ተግባራትና አያሌ አስተዋጽኦዎች አንጻር በአፍሪካ ቤተ ክርስቲያን ታሪክ ውስጥ ከሚገኙ